ራጋዶ የተሰኘ የሲዳማ ብሔር በክልል የመደራጀት ውሳኔ ሕዝብ ቀን እንዲገለጽ የጠየቀ የሲዳማ ሴቶች ብቻ የተሳተፉበት ሰላማዊ ሰልፍ ዛሬ በሐዋሳ ከተማ በሰላማዊ መንገድ ተከናውነዋል። የክልል ጥያቄ በተመለከተ የመጨረሻው ነው በተባለው ሰላማዊ ሰልፍ ላይ ተቆጥተናል ያሉ የበዙ ሴቶች በርካታ የተቃውሞ ይዘት ያላቸውን መፈክሮች ይዘው ነው አደባባይ የወጡት። በሰልፉ ላይ የተሳተፉ የሲዳማ ሴቶች በክልል የመደራጀት እና ራስን በራስ የማስተዳደር ጥያቄ የሲዳማ ሴቶችም ነው ብለዋል። በሰልፉ ላይ የተገኙት የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ የሕዝቡን ሰላማዊ ትግል በጥሩ ሂደት ላይ የሚገኝ መሆኑን ጠቅሰው መንግስት ጥያቄውን ተቀብሎ ለማስፈጸም እንደሚሰራ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። ፍራጋዶ የሚል ስያሜ የተሰጠው የሲዳማ ብሔር በክልል ለመደራጀት ጥያቄ መዘግየቱን የሚቃወም እንዲሁም ውሳኔ ህዝብ ቀን እንዲገለጽ የሚጠይቅ የሲዳማ ሴቶች ብቻ የተሳተፉበት ባህላዊ ይዘትና ታሪካዊ ገጽ ያለው ሰላማዊ ሰልፍ ዛሬ በሐዋሳ ከተማ በሰላማ መንገድ ተካሂዷል። በሰልፉ ላይ ከስዳማ ዞን ወረዳዎችና ከተማ መስተዳድሮች የተወጣጡ የስዳማ እናቶች፣ ሴቶችና ልጃገረዶች ተሳተፉ ሲሆን ሰልፉ ፉራጋዶ የተባለበትን ምክንያት የሴት እጀታዎች ሰልፍ አስተባባሪ ወጣት ዳንስታ ስፋት ትናገራለች። ያለን እኛ ሴቶች ከዘመናት በፊት በነበረችውና ዛሬ በሃያ አንደኛው መቶ ክፍለ ዘመን በርካቶች የሚጠቀሙበትን ዴሞክራሲያዊ እይታን በያዘችው ዘመን ተሻጋሪ ራዕይ እውን እንዲሆን የህዝባችንም የዘመናት ጥያቄ ዳግም ላይ ወሳ ይፈታ ዘንድ ተምሳሌታዊ ማንነቷና አቋሟ እንዲቀጥልም በማሰብ ነው የሲዳማ ሴቶች ሲያደርጉ የቆዩት መራር ትግልም የዚሁ ትግል ግማሽ አካል ነው። መንግስት በአጭር ጊዜ ውስጥ የስዳማ ህዝብ ለሚጠይቀው ጥያቄ ምላሽ እንዲሰጥም ጠይቃለች። ወጣት ዳንሲታም ይህንን በመሰዋዕትነትና በዴሞክራሲያዊ መርህ የዳበረ ጥያቄ የህዝበ ውሳኔውን ቀን መጠበቅ ከጀመርን ጊዜያት ያለአግባብ ማለፋቸው ትዕግስታችንን በመፈታተሙ ቁጣችንን በአደባባይ እንድንገልጽ ሆነናል። ፉራጋዶ ሰልፍ በስዳማ ታሪክ ውስጥ ስሟ ከፍ ብሎ ከሚጠቀሰውና የነጻነት ተምሳሌት ነች ብሎ ስዳማዎች ከሚያምኗት ከንግስት ፉራ ጋር መያያዙን የተናገረችው ደግሞ ወጣት ራህል ኢሳያስ ነች። ፉራ ጥያቄ ጠይቃ ጥያቄ ካልተመለሰ በሯን አዘጋ ወደ ኋላ አታውቅም። እዚህ በፊት ጥያቄ ጠይቀን ነበረ። ሰላማዊ ሰወተን ነበረ። ወንዶች ሴቶች አንድ ላይ በመሆን ጥያቄያችን አልተመለሰም። አሁን ደግሞ ልንል የምፈልገው ነገር በህገ መንግስቱ መሰረት የጠየቅነው ጥያቄ ሰልፉ ህገ መንግስታዊ የሆነውን የክልል ጥያቄ በአፋጣኝ ምላሽ እንዲሰጥ የሚጠይቅ ሲሆን ፉራ ጋዶ የተባለው የንግስት ፉራ የነጻነት ትግል ስለሚገልጽ ነው ተብሏል። በሰልፉ ላይ የተሳተፉት ወይዘሮ ፀሐይ ከንባታ እንዳሉት በክልል የመደራጀትና ራስን በራስ የማስተዳደር ጥያቄ የስዳማ ሴቶችም ጭምር መሆኑን ገልጸዋል። የስዳማ ህዝብ ያለጸጥታ ችግርና ረብሻ በሰላማዊና ዲሞክራሲያዊ መንገድ የክልልነት ጥያቄ ለዘመናት ጠይቋል ያሉት የፉራ ጋዶ ሰልፍ ተሳታፊ ወይዘሮ አብነት ግርማ ጥያቄው ሳይዘገይ ምላሽ እንዲያገኝ ጠይቀዋል። በሰልፉ ላይ የተገኙት የደቡብ ክልል ርዕሰ መስተዳደር አቶ ሚሊዮን ማቶስ የህዝቡ ሰላማዊ ትግል በጥሩ ሂደት ላይ የሚገኝ መሆኑን ጠቅሰው መንግስትም ይህንን ለማስፈጸም እንደሚሰራ ተናግሯል። ህገ መንግስቱ የዜጎችን መብት ማስከበር ይገባዋል ያሉት ርዕሰ መስተዳደሩ የአዋሳ ከተማ ነዋሪዎች አሳይተዋል ላሉት ሰላማዊ እንቅስቃሴና አብሮነት እንደ መንግስትም እንደ ግለሰብም ምስጋናቸውን ቸረዋል። አሁን ባለው የሲዳማ የሴት እህቶቻችን እናቶቻችን የሰልፉ ዓላማ በሰላማዊ መልኩ ህዝቡ ቢጠይቆ ጥያቄ በአፋጣኝ ምላሽ ማግኘት አለበት የሚል መልእክት ያለው በመሆኑ መንግስትም ይህንን ተረክበን የምንሰራ መሆኑን ለመናገር ነው የሚፈልገው። የሰልፉ አስተባባሪ ወይዘሪት ዳንስታ የክልል ጥያቄ በተመለከተ ሌላ ሰልፍ አይኖረንም፣ ይሄኛው የመጨረሻ ነው ባለችው ሰላማዊ ሰልፍ ላይ ተቆጥተናል ያሉ የበዙ ሴቶች በርካታ የተቃውሞ ይዘት ያላቸውን መፈክሮች ይዘው አደባባይ ወጥተዋል። ህገ መንግስታዊ መፍታችን ይከበር፣ የሪፍረንደም ቀን መቼ ነው፣ ደቡብ አቅጣጫ እንጂ ክልል አይደለም፣ በኮሚሽንና በጥናት የሚመለስ ጥያቄ የለንም የሚሉ መፈክሮች ከፍ ብለው ሲደመጡ ከነበሩ መፈክሮች ውስጥ ዋናዎቹ ናቸው። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።